ሰው በዘመን ጅረት ዘመን በሰው ጀርባ እንደገሰገሰ፣ ይኸውልሽ እንግዲህ ክፉ ቀን ደረሰ። ይኸው እንዲሆነ አንቺ ስትሄጂ ፀሐይ ጠዋት ቀረች፣ ጨረቃ ኮረፈች፣ ሰማይ ያለቀሰ መሬት ተቆረሰ፣ ጨዋታ ፈረሰ። አንቺ ሳትኖሪ አኩኩሉ አይነጋም በሰኞ ማክሰኞ፣ ውብ ቤት አይገዛም በሌባና ፖሊስ። በአባሮች ጨዋታም እንደ ሮጠ ቀርቷል፣ ማንም ሰው አልመጣም። ሕፃናቱ ከቦ አሁንም ቁጭ ብሏል። መሀረቤን ብሎ አንድ ልጅ ይዞራል። ሕፃናቱ ከቦ ቁጭ ብሏል፣ አሁንም መሀረቡን ያየም አየሁኝ አይልም ብጫቂ ማሀረብ መች ሆነና ቁቡ ነገረ ጨዋታው አንቺ ነሻሰቡ ሳለ እረሆይ ሆይ ጨዋታ ለዛጣ እንዴ ብቅ በይ የህፃናት ተረት ከግማሹ አለቀ፣ ትመጣለች ብሎ አንቺን እየጠበቀ ቤትና ሀገር ቤት የሚል ሀሳብ መክኖ የሀገሪቱ ጉብል ቀረ ተበትኖ፣ እንካ ስላንትያ እንቆቀልሻቸው ሳይፈታ ቀረ ርቀሽባቸው ቢበስል ባይበስል መጪ ይመስል ብለን ያሟረት ነው፣ ለካስ አንቺ ላይ ነው። አራም ሳለ አራም ነው ደጅሽ የተከልሹ ምን አይነት እንኳይ ነው፣ ያውም ባኩኩሉ በውሸት ጨዋታ እንደተደበቀች እሷ ብቻ ቀርታ ምድር በትካዜ ሰማይ በመከራ አለ እስካሁን ድረስም እንባውን ሲያዘራ የምስኪኑ ድሃ አገዳ ዋሽቶ ይኸው ባንቺ ምክንያት ዝናቡ በርትቶ የቀየው ገበሬ እህል ተበላሸ። እራምሳ ለ እያለ በነጋ በመሽ። የአገር ሽማግሌ የአገሪቱን ዳኛ ስልጣኑን ወሰደው ነጠቀው፣ ቀማኝ ፍርድ ተጓደለ፣ ድሃ ተበደለ፣ በነኩሴውም ያለቅሳል አራምሳለ እያለ አራምሳለ። አረ ሆይ ያሳደገሽ መንደር አይናፍቅም ወይ? የእናቶች እህታ የሕፃናት እምባ ወዴት አደረሰሽ ወዴት ይዞሽ ገባ። የእረኛ ሮሮ፣ የአዝማሪ ከበሮ፣ የገጣሚ ዋይታ፣ የአጋፋሪን ቢልታ፣ የዋሽንቱ ቅኝት ዜማና ምታቸው እራም ሳለሆነ አፍ አፍመፍቻ ቋንቋቸው አለመምጣት አለ አለመምጣት አለ አለመተያየት ዋንዳም ሳለ ናፍቆት ግጥም ብሎ መቅረት ስለማምላክ ቢሉት አንጀቱ የሚራራ በራብሽ ከቸሚል ከጭንቅሽ የሚጋራ አገር እግር የለውም ወጥቶ አይፈልግሽም። እርግማኑም ክፉ ላንቺም አይቀናሽም። ወንዝ ወንዝና ተራራም ወገን አይሆንሽም። እናም ሰውና ቀየውን እያሰናሰነ የጉብሉን መዝሙር አጣፍጦ የከየነ ሰው ማለት ሰው ማለት ሰው ማለት ሀገር ነው ባይልም በቃሉ የግባሽ አንድ ምስጢር ሰውን ከሰው ብቻ የመቀላቀሉ